ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ትላንት ባወጣው አዲስ ሪፖርት በትግራይ ክልል ደቡብ ምዕራብ ዞን በምትገኘው ማይካድራ ከተማ ውስጥ በአሰቃቂ ሁኔታ የተገደሉ በመቶዎች የሚቆጠሩ አስክሬኖች ማክሰኞ እለት መገኘታቸውን ግድያውም ጥቅምት 30 2013 ዓ ም ምሽት ላይ መፈጸሙን ማስረጃ እንዳለው አስታወቀ። በጦርነቱ ውስጥ ምንም ተሳትፎ የሌላቸውን ሰላማዊ ዜጎች መጨፍጨፍ በጦር ወንጀል የሚያስጠይቅ ተግባር ነው ብሎታል። ዝርዝሩ እንደሚከተለው ይቀርባል። የድርጅቱ የምስራቅና የደቡብ አፍሪካ ዲሬክተርስ ዲፕሮስ ሙቼና በመካሄድ ላይ ካለው ጦርነት ጋር ምንም ግንኙነት የሌላቸውና የቀን ሰራተኛ የሚመስሉ ቁጥራቸው እጅግ የበዛ ሲቪሎች መጨፍጨፋቸውን አረጋግጠናል ካሉ በኋላ ይህ ትግራይ ውስጥ ግንኙነት በመቋረጡ ምክንያት አሁን ልናውቀው ያልቻልነውን የዚህን ዘግናኝ አሳዛኝ ሁኔታ ትክክለኛ ስፋት ሊያሳየን የሚችለው ጊዜ ብቻ ነው ብለዋል። ድርጅቱ የቀውስ ጊዜ የማስረጃ ማረጋገጫ ቤተ ሙከራ ውስጥ የዲጂታል ፎቶ ማረጋገጫ ዘዴና የሳተላይት ምስሎችን በመጠቀም ባደረገው ማጣራት በየቦታው ተጥለውና በቃሬዛ ላይ ተቀምጠው የሚታዩት አሰቃቂ ፎቶግራፎችና ቪዲዮዎች በተጠቀሰው ቀን ማይካድራ ውስጥ የተነሱ መሆናቸውን ማረጋገጡን አስታውቋል። የአምነስቲ የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኒ አቶ ፍስሀ ተክሌ ከእነዚህ ምስሎች በተጨማሪ ጉዳዩን የሚያስረዱ ምስክሮችን ማነጋገራቸውን ለአሜሪካ ድምጽ ገልጸዋል። በወቅቱ የሟቾቹን ሰዎች አስክሬን በመሰብሰብና የቆሰሉ ሰዎችን በመለየት ወደ ሆስፒታል በማመላለስ የተሳተፉ ሰዎችን አነጋግረናል፣ ያሉት አቶ ፍስሀ ጭፍጨፋው የተፈጸመው በጦርነት ውስጥ ያልነበሩ ሰላማዊ ዜጎች ላይ ነው ብለዋል። ከማይቀራ ከተማ በፊት ያለ ሉግዲ የሚባልና ባናት የሚባል አካባቢ ላይ ውጊያ ነበረ። በዛ ላይ የፌዴራል መንግስት ኃይሎች በመበርታት ናቸው የትግራይ መንግስት የልዩ ሀይል የሚባለው እና አካባቢ ሚሊሻዎች እንደሸሹ ነበር የሚታወቀው። ሌሊቱን ከተማዋን ከባው እንዳደሩ ነው የተናገሩት ምስክሮቹ። በነጋታው ወደ ከተማዋ በሚሄዱበት ጊዜ ግን በጣም ብዙ አስከሬኖች፣ የትም የመወጋት እና የመቀጥቀጥ ምልክት ያለባቸው በጣም በቁጥር የሚቆጠሩ ሰዎች እንገል ላይ እንዳዩ ና እነዚህንም ደግሞ እንደሰበሰቡ ነው የነገሩ ብዙዎቹ አስከሬኖች የተገኙት የማይከራ ከተማ ንግድ ባንክ አካባቢ መሀል ከተማው ላይ እዛ አካባቢ ነው። ሌላው ደግሞ ወደ ከማይከራ ወደ ሁመራብ የሚወስደው መንገድ ላይ እንደሆነ ነው የነገሩን እኛም በፎቶ የምርመራ ዘዴያችን ያረጋገጥ ነው። ፎቶዎቹም እና ቪዲዮቹ ዘጋቢ እንደሆኑ አረጋግጠናል። በዚህ እንግዲህ ብዙ ሰዎች እንደሞቱ ነው። የተለያዩ ቁጥሮች ይነገራሉ። ያነጋገርናቸው ሰዎች እነሱ የቆጠሩትን ብቻ ወይ የገመቱትን ብቻ ነው የነገሩት። ከዛ ሊበልጥ እንደሚችልም ነው በመቶዎች እንደሚደርስ ነው የሚናገሩት ግድያ። በአማራ ክልል ሚዲያ ላይ እንደተገለጸው ደግሞ ወደ አምስት መቶ ሰዎች ይሆናሉ ነው የተባለው። ግን ባለው የመገናኛ ችግርና አካባቢውም ላይ ስልክም ሆነ ኢንተርኔት ባለመስራቱ ምክንያት የተሻለ መረጃ ማግኘት አልቻለም፣ ከመንግስትም ሆነ ከአካባቢው ነዋሪዎች። ስለዚህ የተረጋገጠው ቁጥር ያው መንግስት ማጣራት ያለበት ነው ነው የምንለው። ከመከላከያ ሰራዊት አባላት ጋር በመሆን በአስክሬን መሰብሰብና የቆሰሉትን ወደ ሆስፒታል በማጓጓዝ ስራ ላይ የተሰማሩ ምስክሮች ለአምነስቲ እንዳስረዱት ከሆነ አስክሬኖቹን ከመንገድ ላይ መሰብሰብ ከመጀመራቸው በፊት የቆሰሉትን ሰዎች ለከተማዋ ቅርብ ወደሆኑት አብረሃ ጅራና ጎንደር ሆስፒታል እንዲወሰዱ አድርገዋል። አምነስቲ ለዚህ ጭፍጨፋ በቀጥታ ኃላፊነቱን ማን እንደሚወስድ ማረጋገጥ እንዳልቻለ ገልጾ ነገር ግን ከምስክሮቹ እንዳገኘው መረጃ ከሆነ የድርጊቱ ፈጻሚዎች የህወሓት ታማኝ ኃይሎች መሆናቸውን ጠቅሷል። ከጭፍጨፋው የተረፉ ሰዎች የነገሯቸውን ጠቅሰው ሶስት ሰዎች ለአምነስቲ እንደተናገሩት ጥቃቱን ያደረሱባቸው የትግራይ ልዩ ኃይልና የህወሓት አባላት መሆናቸውን ጠቁመዋል። መከላከያ ከተማዋን ከተቆጣጠረ በኋላ ወደ ከተማው የገባ ሲቪል ግለሰብ ነገረኝ ያለውን ቃል በጥቅስ ውስጥ ያስቀመጠው አምነስቲ ጥቅምት ሰላሳ ልጉዲ በተሰኘ ቦታ ላይ የመከላከያ ሰራዊትና የአማራ ልዩ ኃይል ከትግራይ ልዩ ኃይል ጋር ውጊ አድርገው ነበር። የመከላከያ ሰራዊት የትግራይ ኃይሎችን አሸንፎ ከማይካድራ ወጣ ብሎ በሚገኝ ቦታ ላይ ሌሊቱን አሳልፈዋል። ወደ ከተማዋ ስንገባ በጣም ብዙ አስክሬኖች በዘግናኝ ሁኔታ በየመንገዱ ላይና የቀን ሠራተኞች በብዛት በሚያርፉባቸው ቦታዎች ላይ አይተናል። ሁኔታው በጣም ዘግናኝ ነበረ። እኔ ራሱ እስካሁን ድንጋጤ ውስጥ ሆኜ ያየሁትን ነገር ለመቀበል እየታገልኩ ነው። ለአምነስቲ ሁኔታውን ያስረዳ ሌላ የዓይን እማኝ ደግሞ የመከላከያ ሰራዊትና የአማራ ልዩ ኃይል ማይካድራ ከተማን ከተቆጣጠረ በኋላ ወዲያውኑ ህዳር አንድ ጠዋት ወደ አራት ሰዓት ገደማ ወደ ከተማዋ ገባን። ወታደሩ ሌሊቱን ከከበበ በኋላ ነው የገባው። ከተማውን ለመቆጣጠር ምንም አይነት የተኩስ ልውውጥ አልነበረም። ነገር ግን ስንገባ ያየነው እጅግ ዘግናኝ ነገር ነው። በተለይ ወደ መሀል ከተማና ወደ ሁመራ የሚወስዱ መንገድ በተበታተኑ አስክሬኖች ተሞልቶ ነበር። የአሜሪካ ድምጽ ያነጋገራቸው የትግራይ ክልል የኮሚኒኬሽን ቢሮ ምክትል ኃላፊ አቶ ሀዱሽ ደግሞ በትግራይ ህዝብ ላይ የተጀመረው ከባድ የዘር ማጥፋት ወረራን ለመቀጠል ሆን ተብሎ የተሰራጨ የሀሰት ዜና ነው። የትግራይ ክልል ልዩ ኃይል ብሔርን መሰረት ያደረገ ጥቃት የመፈጸም ባህል የለውም። ይህ የነሱ ባህል ነው ብለዋል። ጡረተኛ ጄኔራሎችን ጭምር ትግረኛ ተናጋሪ በማለት በህዝብ ላይ የዘር ማጥፋት አዋጅ ተናግረዋል ሲሉ ምላሽ ሰጥተዋል አያይዘውም በትግራይ ውስጥ በርካታ የሌላ ብሄር ተወላጆች አሉ በሰላምም እየኖሩ ይገኛሉ ካሉ በኋላ ይህ መረጃ ግን በሌላ አካባቢ የሚገኘውን የትግራይ ተወላጅ ለመጨፍጨፍ እና በትግራይ ላይ ለተከፈተው ወረራ ህዝብን ለማነሳሳት ነው ሆኖም ግን የኢትዮጵያ ህዝብ አልተቀበላቸውም ብለዋል በሌላ በኩል በማይካድራ ከተማ በአማራ ተወላጆች ላይ አሰቃቂ የዘር ጥፋት ወንጀል የፈጸመው የህወሀት ቡድን እንደሆነ የአማራ ክልል ገዢ ፓርቲ አስታውቋል። የአማራ ብልጽግና ፓርቲ ባወጣው መግለጫ እንዳለውም ህወሀት ግድያውን የፈጸመው በህዝቦች መካከል የእርስ በርስ ጦርነት እንዲቀሰቀስ ለማድረግ ነው ብሏል። አዲሱ የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገር ደግሞ ድርጊቱ ባለም አቀፍ የወንጀለኞች ፍርድ ቤት አይሲሲ የሚያስጠይቅ ወንጀል መሆኑን እናምናለን ብለዋል። የአምነስቲው ፍስሀ ከተማው ላይ የስልክና የኢንተርኔት አገልግሎት በመቋረጡ ምክንያት ተጨማሪ ማጣራት የሚያስፈልጋቸው መረጃዎች አለመገኘታቸውን ገልጸው፣ ነገር ግን እነዚህ ሰዎች ሞተው በተገኙበት አካባቢ ላይ የፌዴራል መከላከያ ሰራዊት እስከሚገባ ድረስ ማይካድራ ከተማ ለትግራይ ክልል መንግስት ወይም በህወት በሚታዘዙ የትግራይ ክልል ልዩ ኃይል እና በአካባቢው ሚሊሻ ስር እንደነበር ይታወቃል ብለዋል። እንግዲህ እነዚህ ሰዎች ሞተው በተገኙበት አካባቢ ላይ የፌዴራሉ ሰራዊት ከሚገባበት ጊዜ ድረስ ማይከራ ከተማ ለትግራይ ክልል በሚታዘዙ ወይም በትቤ ሌፍ በሚታዘዙ ሰራዊት ወይም ልዩ ልዩ ኃይልና ክልሉ ልዩ ኃይልና በአካባቢ ሚሊሻ ስር እንደነበረ ነው የሚታወቀው። በኖቬምበር አስር ወይም ደግሞ እኛ አቆጣጠር በአንድ ህዳር ላይ ነው ጠዋት ላይ ነው የገባው። እዛ ሲገቡ እንግዲህ እነዚህ የሚያገኙት ዜና ከተማዋን በማን ነበር በወቅቱ የሚቆጣጠራት ሰዎች በመጡበት በሚለውን ጊዜ ስናየው የትግራይ ክልል ሰራዊት ባለበት እንደተፈጸመ ያሳያል። ግን ያንን በትክክል ለማረጋገጥ ያው ከቅድም እንዳልኩት በተለይ ደግሞ የከተማዋን ነዋሪዎች ለማናገር ክሎች ስላሉ የበለጠ በጠራ መልኩም ማረጋገጥ አልቻለም እንጂ ግን ድርጊቱ በቅል ለትግራይ ክልል በሚታዘዙት የት ኃይሎች እንደተፈጸመ የሚያመለክቱም የአምነስቲ የምስራቅና የደቡብ አፍሪካ ዲሬክተር ዲፕሮስ ሙቼና የኢትዮጵያ መንግስት ይህንን በሰላማዊ ዜጎች ላይ የተፈጸመን ጥቃት በግልጽ በገለልተኝነት በብቃትና በፍጥነት ምርመራ እንዲካሄድበት በማድረግ ፈጻሚዎቹ በአስቸኳይ ለፍርድ እንዲቀርቡ ማድረግ አለበት ብለዋል። አያይዘው ባሰፈሩት መልእክትም የህወሓት አዛዦችና ኃላፊዎች በሰላማዊ ዜጎች ላይ የሚፈጸሙ ጥቃቶች በዓለም አቀፍ የጦር ህግ መሰረት በፍጹም የተከለከሉና የሚ ያስቀጡ የወንጀል ድርጊት መሆናቸውን ለጸጥታ ኃይላቸው እና ለደጋፊዎቻቸው ግልጽ ማድረግ አለባቸው ብለዋል። አቶ ፍሳሀ ይህንን ሲያብራሩት ሰላማዊ ነዋሪዎች ናቸው እና በምንም መልኩ ለሚደረገው ጦርነት የሚያበረክቱት አስተዋጽኦ የለም። ያ ደግሞ ዓለም አቀፍ ወንጀል ነው እና ሰላማዊ ሰዎችን ማጥቃት አይቻልም። ሰው ሰዎች ላይ ግድያም ሆነ ሌሎች ነገሮች መፈጸም አይቻልም። ጦርነት ቢሆን እና ይሄ ደግሞ የአለም አቀፍ ወንጀልም ነው። በጄኔቫ ኮንቬንሽን ኢትዮጵያም ፈርመዋለች። ኢትዮጵያ ባትፈርመውም ደግሞ ልማዳዊ አለም አቀፍ ህጎናት ያልፈረሙ ሀገሮችም ላይ ተግባራዊ የሚሆን ነው። ግን ኢትዮጵያ እንደፈረመች ነው የሚታወቀው እና ስለዚህ በዚህ ጉዳይ ውስጥ የተሳተፈው ሀገር ይሄንን ማወቅ ያስፈልገዋል። ትግራይ ክልል ባለው ግጭት ውስጥ ተሳታፊ የሆኑ ሁሉም አካላት አለም አቀፍ የሰብአዊነት ህግና የሰብአዊ መብቶች ህግን ማክበር እንደሚገባቸው ድርጅቱ አሳስቧል። ከምንም ነገር በላይ በተለያየ የሲቪሎች ደህንነት መጠበቁ መረጋገጥ አለበትም ብሏል። በተጨማሪም በግጭት ላይ በሚሆንበት ጊዜ በሲቪሎች ላይ ጉዳት እንደማይደርስ ለማጣራት መንግስት የስልክና የኢንተርኔት አገልግሎት መኖራቸውን ማረጋገጥ አለበት ብሏል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ ከዚሁ ዘገባ ሳንወጣ የማይካድራ ጭፍጨፋ የህወሓት ድርጊት ነው ያለው የአማራ ክልላዊ መንግስት ህወሓት በድርጊቱ የለሁበትም በሚል የሰጠውን ምላሽም አጣጥሏል። አስቴር ምስጋናው የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሆኑትን አቶ ግዛቸው ሙሉነህን አነጋግራለች። በህወሀትና በፌዴራል መንግስቱ መካከል ከሁለት ዓመታት በላይ የዘለቀው ቁርሾ ወደ ጦርነት ከተቀየረ ከአንድ ሳምንት በላይ ሆኖታል። በዚህ መካከል ነው በጦርነቱ ተሳታፊ ያልሆኑ ንጹሐን ዜጎች በሳምንቱ መጀመሪያ ጅምላ ግድያ እንደተፈጸመባቸው የተሰማው። አምነስቲ ኢንተርናሽናል ትናንት ባወጣው መግለጫ በሁመራ አቅራቢያ በምትገኘው ማይካድራ በመቶዎች የሚቆጠሩ ንጹሐን ዜጎች መገደላቸውን ማረጋገጡን አመልክቷል። ጥቃቱን ማን እንዳደረሰው እንዳላጣራና እንዳላረጋገጠ የጠቀሰው አምነስቲ የአይን ማኞች ተናገሩ ያለውን ግን አስፍሯል። ጥቃቱን ያደረሱት የትግራይ ልዩ ኃይል አባላት እንደሆኑ ነው አምነስቲ የጠቀሳቸው የአይን ማኞች የገለጹት። ህወሀት ግን በማይካድራ በንጹሐን ዜጎች ላይ የደረሰው ጥቃት የተፈጸመው በመንግስት ታጣቂዎች ነው ብሏል። የአማራ ክልል መንግስት በበኩሉ የሀገር መከላከያ ሰራዊት ለህዝቡ ዘብ የቆመ እንጂ ንጹሐንን በማንነታቸው የሚጨፈጭፍ አይደለም፣ ተልእኮውም ህግ ማስከበር ነው በማለት ነው ምላሽ የሰጠው በሰሜን እዝ ላይ ክደት የፈጸመው ህወሀት ይህንም ቢል አይደንቅም ያሉት አማራ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙሉነህ ናቸው። የሀገር መከላከያ ሰራዊት እኮ ብሄር የለውም። የአገር መከላከያ ሰራዊት ብሄሩ አገር ነው። አገርን ከጥቃት ማዳን ነው፣ ከጠላት መከላከል ነው፣ ህገ መንግስቱን ማስከበር። በዚህ ደረጃ የተቃኘ በጣም የምንኮራበት የሀገር መከላከያ ሰራዊት ነው። ያለ ነው አማራ ትግሬ ምን ብሎ አይደለም የሚዋጋው። ከየትኛውን ማህበረሰብ ሊዋቀር ይችላል። ዋና አላማው ትነግ አገር ክዷል። አሁን ህግ ወደ ማስከበር የገባው መከላከያ ሰራዊት ትነግ አገር ክዷል። ራሱን መከላከያ፣ አብሮት የኖረውን በጣም እንኮራበትን የሰሜን እዝ ወግቷል፣ ጨፍጭፏል፣ ግፍ ፈጽሟል። ይሄን በተመለከተ የዓለም አቀፍ ሚዲያዎችንም ጭምር ከዚህ በኋላ አስገብተን ጉዳዩን በደንብ የምናስጠናውና የዘር ጭፍጨፋ ስለሆነ ያደረገ በጄኖሳይድም ጭምር መከሰስ ያለበት፣ አሸባሪ ድርጅት ተብሎ መፈረጅ አለበት፣ እንደሆነ መታወቅ ያለበት የዓለም ማህበረሰብ ማውገዝ አለበት። ነገር ህወሀት የእርስ በርስ ግጭት ለማስነሳት ይጥራል ያሉት አቶ ግዛቸው ሰፊው የአማራ ህዝብ ግን ጠላቱን ጠንቅቆ ያውቃል ከትግራይ ህዝብ ጋርም አይጋጭም ሲሉ በምሳሌ አስረድተዋል። ህግ ለማስከበር በሚደረግ እንቅስቃሴ እየተሸነፈ የያዘውን ቦታ እየለቀቀ የሄደ ጁንታ ቡድን ጦርነቱ እንደማያዋጣው እንደሚሸንፍ ስለሚያውቅ ማይካድራ ላይ የራሱን የልዩ ኃይል አባላት ዩኒፎርም አስወልቆ የሲቪል ልብስ በማስለበስ ጭፍጨፋ እንዲያካሄዱ አድርጓል። በዚህ ላይ በርካታ አማራዎች ተነጥለው ተጨፍጭፈዋል። ቁጥሩ ብዙ ነው። ነገር ግን የአማራ ህዝብ ሁሌም አስተዋይ ነው። የሚታገልለትን አላማ ያውቃል። ትግራይ ህዝብ ጋር አይደለም። ዋናው ጠላቱ ትነግ ስለሆነ ትነግን ማጥፋት ሰላም እንደሚያመጣ ስለሚያውቅ ያንን ሁሉ ትዕግስት አልፎ መሰሪነቱንም ስለሚያውቅ ታግሶ በመደበኛነት ጠላቱን እያጠቃ ነው የሚገኘው ትግራይ ህዝብ። እየተዋጋን ያለነው የእሱንም ጠላት ስለሆነ። በሌላ በኩል ለሰራዊቱ ድጋፍ ለመግለጽ በአማራ ክልል በተለያዩ ከተማዎች የተጠራው ሰልፍ እንዲቀር የተገለጸው የጸጥታ ስጋት ይኖራል ብለን ሳይሆን የህዝቡን አስተያየት በመቀበል ነው ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባዋ እናመሰግናለን። በሌላ በኩል የማይካድራ ጅምላ ግድያ በአካባቢው የነበረ የህወሀት ልዩ ኃይልና ሚሊሻ የፈጸመው ጅምላ ጭፍጨፋ ነው ሲል የኢትዮጵያ መንግስት አስታውቋል። በአካባቢው የነበረው ብቸኛ ታጣቂ ይሄው የህወሀት ልዩ ኃይልና ሚሊሻ መሆኑን ነው የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታና የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን የተናገሩት። የድርጊቱ ፈጻሚ ማንነት እርቃኑን የቆመ ሀቅ ነው ሲሉ ነው ቃል አቀባዩ ለአሜሪካ ድምጽ የተናገሩት። የሚጣራ አሻሚ ጉዳይ የለም ያሉት አምባሳደር ሬድዋን ማጣራት የሚያስፈልገው አሻሚ ጉዳይ ሲኖር ነው ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዴታና የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴንን በስልክ ያነጋገራቸው እስክንድር ፍሬው ነው። የማይካድራውን ጅምላ ግዲ አስመልክቶ በመንግስት በኩል ያለውን መረጃ በማብራራት ይጀምራሉ። በእኛ በኩል የሚታወቀው እንግዲህ መከላከያ ሰራዊታችን የደረሰበትን ጥቃት ተከላክሎ መልሶ አጥቅቶ የአንዳንድ አካባቢዎች ነጻ መውጣት በጀመረበት ወቅት በአካባቢ የነበረው ልዩ ኃይልና ሚሊሻ እያፈገፈገ ወደ ኋላ ሲሄድ በአካባቢው ነዋሪ የነበሩ ግን የአካባቢ ተወላጅ ያልነበሩ በርካታ ሰዎች ጥቃት እንደደረሰባቸው ለማየት መቻለው። ቁጥሩ በርከት ላል በመቶዎች የሚቆጠር ነው የሆነው። ስለዚህ በአካባቢ ሌላ አስተዳደር የለም ያለው መከላከያ ሰራዊቱና አካባቢም ደግሞ የሚያስተዳድረው ምልሻና ልዩ ኃይሉ ነው። በጣም በተመለከተ የሚመለከተው እና ሰራዊቱ ሲደርስ ያን የሚያክል ሰው ተገሎ ያየው በአካባቢ ባለ በሲቪሊያን አይሆንም፣ ባልታጠቁ ሰዎች አይሆንም፣ በሌላ ሽፍታ አይሆንም። እውነቱ ራሱን ቁልጪ አድርጎ የሚገልጸው በአካባቢ በነበረ ልዩ ኃይልና ምልሻ የተፈጸመ የጅምላ ጭፍጨፋ እንደሆነ ያረጋግጣል ማለት ነው። እውነታው በራሱ እንግዲህ፣ አምነስቲ ኢንተርናሽናል ባወጣው መግለጫ የኢትዮጵያ ባለስልጣናት ጥቃቱን በጥልቀትና በስፋት እንዲሁም በገለልተኝነት እንዲመረምሩና ተጠያቂዎችን ለፍርድ እንዲያቀርቡ ጠይቋል። ወደ አካባቢው ሄዶ ማጣራት እንዲቻልም ሁኔታውን እንዲያመቻቹ ለዓለም አቀፍ አጣሪዎችም ጥያቄ አቅርቧል ወይም ጥሪ አቅርበዋል እና ይሄንን እንዴት ነው እናንተ የምትመለከቱት አምባሳደር? እንግዲህ ይሄ አካባቢ ብቻ ሳይሆን ወታደሮችም ላይ በጣም በርካታ ቦታ የምንደተፈጸመ በጀን ኃይሉ እየቀረበ በአካባቢው እየተገፋ ሲሄድ በወቅቱ በነበሩት እና ባልጠረጠሩት የመከላከያ ሰራዊት አባላት ላይ የተፈጸመው ነገር ኦልሬዲ እውነት እየሆነ መጥቷል። አሁን ከዛ ባሻገር ደግሞ በእነዚህ የያልታጠቁ ዜጎች ንስዋን ዜጎች ላይ እየተፈጸመው ጥቃትም ሌላ ሶስተኛ ወገን ፈጽሞ ብሎ ለመጠርጠር ሌላ ሶስተኛ ወገን የሚኖርበት አካባቢ አይደለም ያለው መከላከያ ሰራዊት ትግራይ ክልል ዝባልና ምልሻ ነው ያለው። ዘንገዝገዝ ብሎ ብዙ ሰው የሚንቀሳቀስበት ብዙ ታጣቂ ሊኖርበት የሚችል የተለያየ ሰው እንደዛ ነገር ለመፈጸም እድል ይኖረዋል ተብሎ የሚጠረጠርበት ሁኔታ ቢኖር ኖሮ የማጣራት ጉዳይን እንዳንድ አንድ አማራጭ ልታያወት ትችላለ። ይሄ አስተላለፉ ግልጽ ነው። በአንድ በኩል ሰራዊት ነበረን፣ ሰራዊት ተጠቅቷል እያጠቃ ደግሞ ሲሄድ ያፈገፈገው ሀይል ምን እንደተፈጸመ ታይቷልና የአምነስቲ ኢንተርናሽናል እውነታውን ማውገዙ በጣም ተገቢ ነው። ይሄን ያደረጉ ሰዎች ለፍርድ ይቅረቡ፣ ለህግ ይቅረቡ የሚለውም ለፍርድ ይቅረቡ የሚለውም ትክክል ነው። ስለዚህ ነው ይሄኛው እየተካሄድ ያለው ኦፕሬሽንም ህገ መከበር አለበት ህገ መንግሥት መከበር አለበት። ዜጎች በነፃ መኖር አለባቸው። ወንጀለኛ መጠየቅ አለበት። ዓለም አቀፍ ማህበረሰቡ በሀገራችን ህግን ለማስከበር የሚደረግን እንቅስቃሴ መደገፍና መረዳት አለበት የሚባለው ከዚህ ጋር ተያይዞ ነው። አምነስቲ ኢንተርናሽናልም ለህግ ቅረቡ ያጠፉት ማለታቸው ትክክል ነው። ያጠፋው ግን በጣም ግልጽ ነው። ማን እንዳረገው ስለሚታወቅ ተጨማሪ ማጣራት በሌላ በሶስተኛ ወገን በውጭ አካል ገብቶ የሚባለው ነገር ማንነቱን ያየኸውን ሰውዬ እሱ መሆኑን ለማረጋጋት ልብስህን አውልቅልኝ እንደማለት ነው የሚሆነው። ና ስቱ ኦቨስቱ እና ምንም አዲስ ኢንቨስቲጌሽን አይፈልግም። ራሱን በግልጽ ርቃኑን የቆመ እውነት ስለሆነ የእውነታውን ባለቤት ለይቶ የድርጊቱን ባለቤት ለይቶ በእርምጃው ይፋጠን የህግ ማስከበር ስራው ይፋጠን። ፌዴራል መንግስቱ ስለዚህ የሚወስደው እርምጃ ተገቢና ትክክል ስለሆነ ዓለም አቀፍ ማህበረሰቡም ያግዘው ወንጀለኛ መቀጣት አለበት የሚለውን ሀሳባቸውን ቢያጠናክሩበት ተገቢ ይሆናል። ነው መለውበን የምነት አምባሳደር ሬድዋን ሁሴን፣ የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ እንዲሁም የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ። እስከንደ